መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አስራ አምስት ዳዊትም በከተማው ላይ ለራሱ ቤቶችን ሠራ፣ ለእግዚአብሔርም ታቦት ስፍራ አዘጋጀ፣ ድንኳኑንም ተከለለት። በዚያን ጊዜም ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ ለዘላለሙም ያገለግሉት ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባውም አለ። ዳዊትም ወዳዘጋጀለት ስፍራ የእግዚአብሔርን ታቦት ያመጣ ዘንድ እስራኤልን ሁሉ ወደ ኢየሩሳሌም ሰበሰበ። ዳዊትም የአሮን ልጆችና ሌዋውያንን ሰበሰበ። ከቀዓት ልጆች አለቃው ኡርኤል፣ ወንድሞቹም መቶ ሀያ ከሜራሪ ልጆች አለቃው ዓሣያ፣ ወንድሞቹም ሁለት መቶ ሀያ ከጌድሶን ልጆች አለቃው ኢዮኤል፣ ወንድሞቹም መቶ ሠላሳ ከኤሊጻፋን ልጆች አለቃው ሸማያ ወንድሞቹም ሁለት መቶ፣ ከኬብሮን ልጆች አለቃው ኤሊኤል ወንድሞቹም ሰማንያ፣ ከኡዚኤል ልጆች አለቃው አሚናዳብ ወንድሞቹም መቶ አሥራ ሁለት። ዳዊትም ካህናቱን ሳዶቅንና አብያታርን ሌዋውያንንም ኡርኤልን፣ አሳያን፣ ኢዩኤልን፣ ሸማያን ኤልኤልን አሚናዳብንም ጠርቶ እናንተ የሌዋውያን አባቶች ቤቶች አለቆች ናችሁ። ወዳዘጋጀሁለት ስፍራ የእስራኤልን አምላክ የእግዚአብሔርን ታቦት ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ። ቀድሞም አልተሸከማችሁምና እንደ ሥርዓቱም አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራት አደረገ አላቸው። የእስራኤልንም አምላክ የእግዚአብሔርን ታቦት ያመጡ ዘንድ ካህናቱና ሌዋውያኑ ተቀደሱ። ሙሴም እንዳዘዘ እንደ እግዚአብሔር ቃል የሌዋውያን ልጆች የእግዚአብሔርን ታቦት በትከሻቸው ላይ በመሎጊያዎች ተሸከሙ። ዳዊትም በዜማ ዕቃ፣ በመሰንቆና በበገና በጸናጽልም እንዲያዜሙ፣ ድምፃቸውንም በደስታ ከፍ እንዲያደርጉ መዘምራኑን ወንድሞቻቸውን ይሾሙ ዘንድ ለሌዋውያን አለቆች ተናገረ። ሌዋውያኑም የኢዩኤልን ልጅ ኤማንን ከወንድሞቹም የበራኪያን ልጅ አሳፍን ከወንድሞቻቸውም ከሜራሪ ልጆች የቂሳን ልጅ ኤታንን ከእነርሱም ጋር በሁለተኛው ተራ የሆኑትን ወንድሞቻቸውን ዘካርያስን፣ ቤንን፣ ያዝኤልን፣ ሰሚራሞትን፣ ይህኤልን፣ ኡኒን፣ ኤልያብን፣ በናያስን፣ መዕስያን መቲትያን፣ ኤሊፍሌሁን፣ ሚቅንያን፣ በረኞችንም ኦቤድ ኤዶምን እና ይኤልን አቆሙ። መዘምራንም ኤማንና አሳፍ፣ ኤታንም በናስ ጸናጽል ከፍ አድርገው ያሰሙ ነበር። ዘካርያስ፣ አዝኤል፣ ሰሚራሞት፣ ይህኤል፣ ኡኒ፣ ኤልያብ፣ መዕሤያ፣ በነያስ በማሰንቆ ሚስጥር ነገር ያዜሙ ነበር። መቲትያ፣ ኤልፍሌሁ፣ ሚቅንያ፣ ኦቤድ ኤዶም፣ ይዒኤል አዛዚያ ስምንት አውታር ባለው በገና ይዘምሩ ነበር። የሌዋውያኑም አለቃ ክናንያ በዜማ ላይ ተሾሞ ነበር፣ ብልሃተኛ ነበርና ዜማ ያስተምራቸው ነበር። በራኪያና ሕልቃናም ለታቦቱ በረኞች ነበሩ። ካህናቱም ሰብንያ፣ ኢዮሳፍጥ፣ ናትናኤል፣ አማሳይ፣ ዘካርያስ፣ በናያስ፣ አልአዛር በእግዚአብሔር ታቦት ፊት መለከት ይነፉ ነበር። ኦቤድ ኤዶምና ይህያም ለታቦቱ በረኞች ነበሩ። ዳዊትም የእስራኤልም ሽማግሌዎች የሻለቆችም የእግዚአብሔርን የቃል ኪዳኑን ታቦት ከአቢዳራ ቤት በደስታ ያመጡ ዘንድ ሄዱ። የእግዚአብሔርንም ቃል ኪዳን ታቦት የተሸከሙትን ሌዋውያንን እግዚአብሔር በረዳቸው ጊዜ ሰባት በሬዎችና ሰባት አውራ በጎች ሰዉ። ዳዊትም ታቦቱንም የተሸከሙ ሌዋውያን ሁሉ መዘምራኑም፣ የመዘምራኑም አለቃ ከናንያ የጥሩ በፍታ ቀሚስ ለብሰው ነበር። ዳዊትም የበፍታ ኢፉድ ነበረው። እንዲሁ እስራኤል ሁሉ ሆ እያሉ ቀንደ መለከትና እምቢልታ እየነፉ ጸናጽልና መሰንቆም በገናም እየመቱ የእግዚአብሔርን ቃል ኪዳን ታቦት አመጡ። የእግዚአብሔርም ቃል ኪዳን ታቦት ወደ ዳዊት ከተማ በደረሰ ጊዜ የሳኦል ልጅ ሚልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት ሲዘፍን ሲጫወትም አይታ በልቧ ናቀችው።